إياكي 15 مست يمودد بحري أين من من نتشو ملز يلاكو الله مودد يلاكو الله انديه بلوال والذين آمنوا أشد حباً لله يا من تم الله بمودد كالنرسو بلت يَبَرَتُ تنتشو سورة البقرة متوسلساً يا الله ملكتني صلى الله عليه وسلم مودد እንዲህ ብለዋል፣ ነፍሴ በእጁ በሆነችው ጌታ ምላለው፣ ማናችሁም ዘንድ ከአባቱ ከልጁና ከሰው ልጆች ሁሉ ለእርሱ ይበልጥ ተወዳጁ እኔ እስካልሆንኩለት ድረስ እምነታችሁ አልተሟላም። ቡኻሪ ዘግበውታል። ምእመናንን መውደድ ለራስህ የምትወደው መልካም ነገርንም ለነርሱም ልትወድላቸው ይገባል። ነቢዩ ሰለላሁ አለይህ ወሰለም እንዲህ ብለዋል ማናችሁም ለራሱ የሚወደውን ለወንድሙ እስካልወደደ ድረስ እምነቱ አልተሟላም። ቡኻሪ ዘግበውታል።